ዶክተር ፓስተር ናትናኤል ገመዳ፣ የዘጸአት የኢትዮጵያ ወንጌላዊት ቤተ ክርስቲያን ዋና መጋቢ፣ እንደሚታወቀው የኮሮና ቫይረስ በአሁን ሰዓት የዓለም አቀፍ የጤና ቀውስም ሆኗል። እርሶም የዘጸአት ኢትዮጵያ ወንጌላዊ ቤተ ክርስቲያን ዋና መጋቢ እንደመሆኑ መጠን ብዙ ሰዎች የተሰባሰቡበት ቦታ ይገኛሉ ብዙ ሰዎችን ያስተዳድራሉ ያስተምራሉና በዚህ አጋጣሚ የወቅቱ የኮሮና ቫይረስ በእናንተ በቤተ ክርስቲያን አካሄድ ላይ ያመጣው ችግር ምን ይመስላል? በተለይ ደግሞ ከትላንት ጀምሮ የጠቅላይ ሚኒስትር ቢሮ አዲስ መረጃ አውቷል። በአንድ ህብረተሰብ በሚሰበሰበበት ቦታ ላይ ከመቶ ሰው በላይ መኖር አይችልም ይላልና ይህ ከቤተ ክርስቲያናችሁ ሥርዓት ጋር እንዴት ነው የሚሄደው? በእውነቱ ለመናገር ይሄ አሁን ዓለምን ያጋጥማት የጤና ቀውስ ሁሉንም የማህበረሰብ ክፍል፣ ሁሉንም አገር፣ ሁሉንም ህዝብና ተቋማት የነካ ነው። ያው ቤተክርስቲያንም አንድ የህዝብ አካል እንደመሆኗ አካሄዳችን ላይ የተለያየ ተጽዕኖ እያሳደረን ያለው በተለይም ደግሞ የበሽታው አይነት ከዚህ በፊት የተለመደ ባለመሆኑ ኤክስፐርቶቹም መንግስትም ይህንን ነገር ለመከላከል የሚያወጧቸው መግለጫዎች በየቀኑ የሚቀየሩበት ሁኔታ ውስጥ ነው ያለ ነው። እና ከመንግስት መመሪያ ጋር ለመሄድ ትንሽ የሚያስቸግርበት አለ። አሁን ደግሞ ከትላንትና ጀምሮ ቁጥሩ ተቀንሶ ከአንድ መቶ ሰው በላይ በአንድ ቦታ መሰብሰብ እንደማይችል ገልጸዋል እና ግዴታ ነው። የመንግስትን ህግና ደንብ ማክበር በጣም አስፈላጊ ነው። እሱም ብቻ ሳይሆን ለምንመራው ህዝብ ጥንቃቄ ለማድረግ ስንል ያንን ፕሮግራሞቻችንን በዛው መሰረት እናስተካክለዋለን። ትልቅ ተጽዕኖ ነው ያለው። እኛ ግን በአንድ ጊዜ ከልጆች ጋራ ከስከ ሁለት መቶ ከመቶ ሰባ እስከ ሁለት መቶ እንደዛ ይሰበስባል ሰው። ስለዚህ ቀጥተኛ የሆነ ተጽዕኖ አሳድሮብናል። ምንም እንኳን በመንግስት ደረጃ በአሁን ሰዓት ቤተ ክርስቲያኖች ይዘጉ ወይም ደግሞ ትምህርት ቤቶች ይዘጉ የሚል ይፋዊ የሆነ መግለጫ ባይኖርም አንዳንድ ትምህርት ቤቶችና አንዳንድ የሃይማኖት ተቋማት እየተዘጉ ያሉበት ሁኔታ ነውና በእናንተስ በኩል ያሰባችሁት ነገር ምን አለ? ሁለተኛ በአሁኑ ጊዜ ይህንን ለጊዜው የተፈጠረውን ችግር ለመቅረፍ ከመንግስትም ሬጉሌሽን ጋር ለመተባበር ፕሮግራሞቻችንን በሺፍት አድርገን ለሁለት ከፍለነዋል። ከዚህ በፊት እሁድ ጠዋት ብቻ ነበር የምናደርገው። አሁን ግን ቅዳሜ ከሰዓት በኋላ ግማሹን፣ እሁድ ደግሞ ጠዋት በመደበኛው ጊዜያችን ግማሹ ህዝቡ ማቶ እንዲገለገል ይህን ያደረግንበት ምክንያት ለምንድን ነው? ህዝባችን ማህበራዊ ህዝብ ነው። ብቻውን ከሚኖር ባህል ሳይሆን አብሮ የመኖር እና እርስ በርስ የመጽናናት እና በተለይ ደግሞ እንደ ሃይማኖታችን መመሪያ መሰረት አንድ ላይ መጥቶ ለዚህ ዓለማዊ ችግር ከእግዚአብሔር መፍትሄ የሚፈልግበት የጸሎትና የመገናኘት እንዳይቋረጥብን ይህንን አድርገናል። ይሁን እንጂ ነገ ሌላ መመሪያ ቢወጣ ከመዝጋት ይልቅ የተለያየ ማህበራዊ ሚዲያዎችን በመጠቀም ደግሞ መልዕክቶቻችንን ለማስተላለፍ ስለምንችል ያንንም ኦፕሽን ጠረጴዛ ላይ አለን። በዚህ መሰረት በዚህ መልኩ እንግዲህ ያለውን ሁኔታ የተለያየ የጤና ጥንቃቄዎችን ከተለመደው ውጭ እያደረግን ነው። ለምሳሌ አንዳንድ ምግብ የምናቀርበውን ከአሁን በኋላ አናቀርብም እና የተለያዩ የጤና ባለሙያዎች የሚመክሩንም እየተቀበልን እያስተናገድ ነው ያለ ነው በአሁኑ ጊዜ። እንግዲህ እንደሚታወቀው መረጃዎቹ በየቀኑ የሚቀያየሩ ናቸው። ዛሬ የሚሆነው ነገር ነገ ስለማይኖር ወደፊትም እንግዲህ መንግሥት የሚሰጠውን መግለጫ እየተከታተልን፣ እናንተም ተጨማሪ መረጃዎችን እንደምታቀብሉን ተስፋ እናደርጋለን። ዶክተር ፓስተር ናትናኤል ገመዳ የዘጻት ኢትዮጵያ ወንጌላዊት ቤተ ክርስቲያን ዋና መጋቢ ስለነበረን ጊዜ እጅግ በጣም እናመሰግናለን። አመሰግናለሁ። አሜን። ለኤስቢኤስ ራዲዮ ማርታ ጸጋው ከሜልበርን ከማህበረሰብ ለማህበረሰብ።